ኢኮኖሚው አለ። ጤና ይስጥልን፣ አድማጮቻችን በዛሬው ዝግጅታችን አንድ ዓለም አቀፍ የጀርመን ባለሀብት በኢትዮጵያ ልዩ ልዩ የኢኮኖሚ ልማት ግንባታዎችንና የኢንቨስትመንት ማስፋፊያ ስራዎችን ለመጀመር የወጠኑትን ዕቅድ እንቃኛለን። ጀርመናዊው ዶክተር ዌልከር ማንፍሬድ ፍሎሪያን ባለሀብትና የፈርጀ ብዙ ሙያ ባለቤት ናቸው። እንደ ጎርጎራዊ አቆጣጠር ከ2013 ዓም ጀምሮ በደረሰባቸው ድንገተኛ አደጋ ምክንያት እስካቋረጡበት እስከ 2018 ዓም ድረስ በፍራንክፈርት ከተማ ፓርላማ ውስጥ ተመርጠው ለአምስት ዓመታት በትጋት ሲያገለግሉ ቆይተዋል። በቀጣዩ ዓመትም ከ16ቱ የጀርመን ፌዴራል ግዛቶች አንዷ በሆነችው ሄሰን ክፍለ ሀገር ፍራንክፈርት ከተማ በሚካሄደው አካባቢያዊ ምርጫ ዳግም ለምክር ቤት እንደ ራሴነት ለመወዳደር በዝግጅት ላይ ይገኛሉ። ላለፉት 30 ዓመታት በዓለም ዙሪያ ከ63 በሚልቁ ሀገራት ተዘዋውረው ጀርመን ከሀገራቱ ጋር በዲፕሎማሲና የውጭ ግንኙነት በምጣኔ ሀብት ልማት ማስፋፋት በባህልና በኢንቨስትመንት ግንኙነት መስክ ያላትን ትብብር ወደ ላቀ ደረጃ ለማሳደግ በሙያቸውና በሀብታቸው ከፍተኛ ተግባር ማከናወናቸውንም ግለ ታሪካቸው ያስረዳል። ከዚህ ሌላ የፍራንክፈርት ከተማ ምክር ቤትን በመወከል በፓን አውሮፓ የሰላም ጉባኤ ተካፍለው የሰሜንና ደቡብ ኮሪያዎች ውዝግብ በሰላም እንዲፈታ ላበረከቱ አስተዋጽኦ ከዓለም አቀፉ የሰላም ተቋም ወርልድ ፒስ ሬስቶሬሽን ኦፍ ላይት እንደ ጎርጎራዊ አቆጣጠር በግንቦት ወር 2018 ዓ ምት የዓለም አቀፍ የሰላም አምባሳደር የሚል ስያሜና ሽልማት ተበርክቶላቸዋል። በአሁኑ ወቅትም ዓለም አቀፍ የጀርመን የኢንቨስትመንት የኢኮኖሚ ልማትና የሙያ አማካሪ ተቋም የተሰኘውን የግላቸውን ድርጅት በማቋቋም በተለይም የታዳጊ ሀገራት በምጣኔ ሀብት እንዲያሰራሩ ለማድረግ እንዲሁም በዘመናዊ ቴክኖሎጂ እና በእውቀት ሽግግር ወደ ላቀ ደረጃ ለማሳደግ በሚደረገው እንቅስቃሴ ዶክተር ዌልከር ከቻይና እስከ ታይላንድ፣ ከባንግላዴሽ እስከ ህንድ፣ ኔፓል፣ ማያናማር፣ ኢራቅ፣ ስሪላንካና ሩሲያን ጨምሮ በአፍሪካም እንደ ካሜሩንና ሴራሊዮንን በመሳሰሉ ሀገራት ከየሀገራቱ መንግስታት ጋር በተደረሰ ስምምነት ከሀምሳ ሚሊዮን እስከ አንድ ቢሊዮን ዶላር ወጪ የተደረገባቸውን የሕክምና ተቋማት ግዙፍ ዘመናዊ ሆቴሎችና ልዩ ልዩ ኢንዱስትሪዎችን በመገንባት ኢኮኖሚያቸው እንዲያንሰራራ ብሎም የሕዝቦች ኑሮ እንዲሻሻል የበኩላቸውን ታሪካዊ አሻራ አሳርፈዋል። ፍንደ ል አፍሪካ ና ሽና ስሪላንካ ኢንዶኔን እኔ በአሁን ወቅት ዓለም አቀፍ የንግድና የኢኮኖሚ ልማት ማስፋፊያ ስራዎችን ነው የማከናውነው። ለምሳሌ በአፍሪካ፣ በቻይና፣ በስሪላንካ፣ በኢንዶኔዥያ እና በተለያዩ ሀገራት በመሰረተ ልማት ግንባታዎች፣ በጤና አገልግሎት መስጫ ተቋማት እንዲሁም በሙያና በቴክኒክ ማሰልጠኛዎች የማስፋፋት ስራ የበኩሌን አስተዋጽኦ ሳበረክት ቆይቻለሁ። በአውሮፓ ማዕከላዊ ባንክ በመንግስት እና የግል ባንኮች የብድር ድጋፍ የተከናወኑት እነዚሁ ፕሮጀክቶች ከ300 ሚሊዮን እስከ 1 ቢሊዮን ዩሮ ወጪ የተደረገባቸው ሲሆን ለየሀገራቱ ምጣኔ ሀብት እድገትና ለህዝቦች አማራጭ የስራ እድልን በመፍጠር ረገድ ከፍተኛ ጠቀሜታ እያበረከቱ ይገኛሉ። እዚህ ላይ መታወቅ ያለበት ጉዳይ በሁሉም ሀገራት ተመሳሳይ ፕሮጀክቶች አለመከናወናቸው ነው። ለምሳሌ እንደ ዶሚኒካ ሪፐብሊክ ባሉ ታሪካዊና የቱሪዝም መዳረሻ በሆኑ አካባቢዎች ዘመናዊና ግዙፍ ባለ ኮከብ ሆቴሎች ሲገነቡ እንደ ኢራቅና ኔ ኔፓል ባሉ ሀገራትም የጤናውን ዘርፍ ለማጠናከር የሆስፒታሎች ግንባታ ነው የተከናወነው። እንዲህ አይነቱ የኢንቨስትመንት ማስፋፋት ስራ ሰዎች በሚያገኙት ስራና ገቢ ቤተሰቦቻቸውን እንዲረዱ መልካም እድል ይፈጥርላቸዋል። በኢኮኖሚ ልማት ማስፋፋቱ እንቅስቃሴ አልፎ አልፎ በተለይም ከፋይናንስ ጋር የተያያዙ ያልታሰቡ እንከኖች ቢያጋጥሙም የበርካታ ዓመታት ልምድና አቅማቸውን ተጠቅመው ፍሬያማ ስራዎችን ለማከናወን መቻላቸውንም ነው ባለሀብቶ ያስረዱት። ከአውሮፓ ሕብረትና ከግል ባንኮች በሚገኙ ብድሮች በየሀገራቱ ያከናወንናቸው የኢኮኖሚ ልማትና የኢንቨስትመንት እንቅስቃሴዎች እንደየሀገራቱ ተጨባጭ ሁኔታ የተለያዩ ናቸው። የግንባታዎቹ ወጪም ቢ ሲሆን ከ50 ሚሊዮን እስከ አንድ ቢሊዮን ዩሮ የሚገመት ቢሆንም አንዳንዴ ግን በቁሳቁሶችና የምርት ግብዓቶች ዋጋ መናር ምክንያት ወጪው ከገመትነው በላይ የሚሆንበት አጋጣሚም ይከሰታል። ለምሳሌ በኔፓል ያየን እንደው ሙሉ በሙሉ ወይም 100 ፐርሰንት የውጭ ግል ኢንቨስትመንት የተፈቀደ ነው። በሀገሪቱ ለተከናወኑት የኢኮኖሚ ልማት ዘርፎች ግንባታና የኢንቨስትመንት እንቅስቃሴ ከ150 እስከ 200 ሚሊዮን ዩሮ አስፈላጊ የነበረ ቢሆንም ለመንገዶች ማስፋፋት፣ ለመኖሪያ ቤቶች፣ ለትምህርት ቤቶችና ለሌሎችም መሰረተ ልማቶች ግንባታ ከአውሮፓ ህብረት የ 50 ሚሊዮን ዩሮ ተጨማሪ ድጋፍ ጠይቋል። እንደ ዶክተር ዌልከር ገለጻ ና ያ ባለሀብቱ በተለያዩ የዓለም ሀገራት ከመንግስታት ጋር በተደረሱ የሁለትዮሽ ስምምነቶች ካከናወኗቸው አበይት የኢኮኖሚ ልማት የግንባታ ፕሮጀክቶች መካከል የቻይናው የጀርመን ሲኖ የካንሰር ህሙማን ሕክምና መስጫ ሆስፒታል አንዱ ነው። በዛው በቻይና ጓንክሴ ክፍለ ሀገር የሚገኘው የጓንክሴ የሕክምና ዩኒቨርሲቲ ተቋምና ና የሊዮ ቾዝ ዘመናዊ የዕጢ በሽታዎች የምርምር ማዕከል ግንባታም ድርጅታቸው በቀጥታ የተሳተፈበት ነው። የቱሪስት መዳረሻ በሆነችው የዶሚኒካ ሪፐብሊክም እንደ ብሉ ኦሽን ባሉ የታወቁ ባለኮከብ ሆቴሎች ግንባታ ላይ የበኩላቸውን ሚና ተጫውተዋል። በኢንዶኔዥያም እንዲሁ እንደ ጎርጎራዊ አቆጣጠር በ2016 ዓ ም በኔፓል ተገንብቶ ለአገልግሎት የበቃው የኔፓል ጀርመን ሆስፒታል የግንባታ ሥራና ዘመናዊ የህክምና መስጫ መሳሪያዎች መገጣጠም ኃላፊነቶችም ላይ ድርጅታቸው የላቀ ተግባር ማከናወኑን የጀርመኑ ፍራንክፉርተር ሩንድሻው ጋዜጣ በዛው ዓመት ባወጣው አንድ ዘገባ ጠቅሷል። የፊሊፒንስ ከተሞችን ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ለማድረግ በተደረገው እንቅስቃሴም ክለርክ ኢንተርናሽናል አየር ማረፊያን በማስፋፋት ስራ፣ በገበያ ማዕከል፣ በስልጠናና በመኖሪያ ቤቶች ግንባታም ረገድ ድርጅታቸው ያበረከተው አስተዋጽኦ ዛሬም ድረስ ይጠቀሳል። የጀርመኑ ባለሀብት የግል ድርጅታቸው በዓለም ዙሪያ የኢኮኖሚና ኢንቨስትመንት አማራጮችንና ትብብሮችን የሚያሳልጡ ከ2ሺ በላይ የዘርፉ ባለሙያዎችን ቀጥሮ ስራውን ያከናውናል። ዶክተር ወልከር ለዶይቼ ቬሌ ዲ ደብልዩ እንደገለጹት ከቅርብ ዓመታት ወዲህ በሙያቸው አገልግሎት ከሚያበረክቱላቸው ኢትዮጵያውያን ጋር የመገናኘቱ እድል ከገጠማቸው በኋላ የሀገሪቱ ድንቅ ታሪክና ባህል በእጅጉ ስለሳባቸው ፍራንክፈርት ከተማ ከሚገኘው የኢትዮጵያ ቆንስላ ጀኔራል ጽሕፈት ቤት ተጠሪዎች ጋር በመነጋገር ለሀገሪቱም ሆነ ለሕዝቧ ጠቃሚ ነው ባሉት የኢንቨስትመንት አማራጭ ተሰማርተው የበኩላቸውን ለማበርከት ዝግጅታቸውን አጠናቀዋል። ከጥቂት ጊዜያት በኋላም ወደ ኢትዮጵያ በማቅናት ከ10 እስከ ሶስት መቶ ሚሊዮን ዩሮ ወጪ ያወጣል ያሉትን ግዙፍ የተለያዩ ሙያዎች ማሰልጠኛ ተቋ በመክፈት የኢትዮ ጀርመን ቀደምት ታሪካዊ ግንኙነትን ወደ ላቀ ደረጃ ከፍ የማድረግ ውጥን እንዳላቸውን ያስረዱት አሁን በኢትዮጵያ በቅድሚያ ለመገንባት ያሰብነው የኢንቨስትመንት አማራጭ የጀርመንን ቋንቋ፣ የቴክኒክ፣ የሕክምና፣ የኢንፎርሜሽን ቴክኖሎጂ፣ ዘመናዊ የሴኪዩሪቲ አገልግሎትን ጨምሮ ልዩ ልዩ ሙያዎችን ማሰልጠን የሚችል ትልቅ ተቋም ነው። እነዚህና ሌሎችም የኢኮኖሚ ልማት ተጓዳኝ ግንባታዎች ደግሞ ከአስር እስከ ሶስት መቶ ሚሊዮን ዩሮ ወጪን ይጠይቃሉ ብለን እናስባለን። በእነዚህ ተቋማት የሚሰለጥኑ ተማሪዎች ከዘመን አፈራሽ ቴክኖሎጂ ጋር እንዲተዋወቁ ከውጭ በምናስመጣቸው ባለሙያዎች የቴክኖሎጂ ልምድ ልውውጥ እንዲቀስሙ፣ ከዚህም ሌላ በትምህርታቸው የላቀ ውጤት የሚያስመዘግቡም ለከፍተኛ የትምህርት ዕድል ጀርመን በሚገኙ ዩኒቨርሲቲዎች እና ትላልቅ ተቋማት ትምህርታቸውን እንዲከታተሉ የሚደረግበት መርሃ ግብርም ይኖረናል። በሂደትም በሌሎች የዓለም ሀገራት እንዳደረግነው ሁሉ በኢትዮጵያም ተጨማሪ የኢንቨስትመንት ስራዎችን ከመንግስት ጋር በመተባበር የምናከናውን ይሆናል። von unseren Kunden. ኢዮ የዓለም አቀፉ የጀርመን የኢኮኖሚ የስልጠና የኢንቨስትመንትና የንግድ አማካሪ ድርጅት መስራችና ባለቤት የሆኑት ጀርመናዊው ባለሀብት ዶክተር ወልከር ማንፍሬድ በኮቪድ 19 በሽታ መስፋፋት ምክንያት የኢትዮጵያ ጉዞቸው ለውራት መስተጓጎሉን ቢገልጹም እስከ መጪው ጥቅምት ወር ድረስ በሀገሪቱ መዋለ ነዋያቸውን በማፍሰስ ቀልባቸውን በማረከቻቸው የኢትዮጵያ ምድር የኢንቨስትመንት መርሃ ግብሮቻቸውን እንደሚያስፋፉ ነው ለዶቼ ቬለ ይፋ ያደረጉት። ከዚህ ሌላ የተለያዩ የጀርመን ግዙፍ የንግድ ድርጅቶችም ኢትዮጵያ ውስጥ ኢንቨስትመንታቸውን እንዲያስፋፉ በማድረግና ውክልና በመውሰድ ባለሀብቱ የበኩላቸውን አስተዋጽኦ ማበረከት እንደሚፈልጉም ገልጸዋል። አድማጮቻችን የጀርመኑ ባለሀብት ዶክተር ወልከር ማንፍሬድ በኢትዮጵያ ኢንቨስትመንትን ለማስፋፋት የወጠኑትን እቅድ በተመለከተ ለዛሬ ያጠናቀርነው መሰናዶ በዚያው አበቃ። ዝግጅቱን ያቀረብኩላችሁ እንዳልካቸው ፈቃደ ነኝ። ከፍራንክፈርት ጤና ይስጥልን፣ ደህና ሁኑ።